ቦታው ላይ ተገኝቶ የሚመለከታቸውን ባለጉዳዮች ከቀኝም ከግራም ተጎጂዎችን በተለይ ደግሞ ባሳተፈ መልኩ አብዛኛውን ቦታዎች መድረስ የምንችልባቸውን በወቅቱ ደርሰን የሚመለከታቸውን ባለጉዳዮች አነጋግረን፣ አመሳክረን፣ አረጋግጠን የወጣ ሪፖርት ይሄ ብቻ ነው። ከተባበሩት መንግስታት የሰብአዊ መብት ቢሮ ጽህፈት ቤት ጋር የሰራ ነው አምራው ሪፖርት የኢሰመኮ ምክትል ኮሚሽነር ራኬብ መሰለ ናቸው የሰማችኋቸው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። አርብ መስከረም 11 2016 ዓ ም ጤና ይስጥልኝ እንደምናመሻችሁ ክብራትና ክብራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የሰዓቱን የዓለም ዜናዎች የሚያሰማን እንግድ ወልዴ፣ የስርጭት አቀናባሪያችን ብርሃን ኃይሉ፣ መሐንዲሳችን ደግሞ ሲድራግ ፍራንክሊን ነው። ለምሽቱ ያሰናዳናቸውን በርከታ በርከት ያሉ ወቅታዊ ዘገባዎችና ቅንብሮች ይዘን እስከ ምሽቱ አራት ሰዓት አብረናችሁን እንዘልቃለን። በቅድሚያ ታዲያ የዕለቱን የዓለም ዜና ነው። ቮይስ ኦፍ አሜሪካ በድጋሚ እንደምናመሻችሁ በአማራ ክልል ግጭት መቀጠሉን ተከትሎ በመጪው ወር ሊደረግ የነበረው የጣና ፎረም ስብሰባ ለመያዝያ ወር መተላለፉ፣ በትግራይ ፖሊሶች ጋዜጠኞች ላይ ጥቃት ፈጽመዋል ሲል ሲፒጄ መክሰሱ፣ እንዲሁም ትውልድ ኢትዮጵያዊ አሜሪካንን በመሰለል ክስ ተመሰረተበት የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። በኢትዮጵያ አማራ ክልል የሰው ህይወት የቀጠፈው ግጭት መቀጠሉን ተከትሎ በአፍሪካ ወቅታዊ ጉዳዮች ላይ ለመምከር የተቋቋመው ጣና ፎረም በመጪው ጥቅምት ሊያደርግ የነበረውን ስብሰባ ወደ ሚያዝያ አስተላልፏል። መድረኩ ትናንት ባወጣው መግለጫ ስብሰባው የተላለፈው ባልተጠበቁ ሁኔታዎች ምክንያት ነው ብሏል። ጣና ፎረም በየአመቱ በአማራ ክልል ይደረግ የነበረ ሲሆን አሁን ግን የፌዴራል መንግስት በክልሉ ያሉ ኃይሎችን ትጥቅ ለማስፈታት በሚያደርገው ጥረት አካባቢው የግጭት አውድማ ሆኗል ሲል አሶሲየትድ ፕሬስ በዘገባው አመልክቷል። ጣና ፎረም የተባለው ስብስብ ለአህጉሪቱ አሳሳቢ ችግሮች አፍሪካ መር መፍትሄ ለመሻት እንደሚጠር ይናገራል። ጠቅላይ ሚኒስትር አብይ አህመድ በማዕከል ስልጣንን ለመቆጣጠር የሚያደርጉትን ጥረት የሚገዳደሩ አንዳንድ ብሔሮች በመኖራቸው አሳሳቢ የተባሉት አንዳንዶቹ ችግሮች በፎረሙ ጓሮ እየተከሰቱ ናቸው ሲል ዘገባው አክሏል። ላሊበላን ጨምሮ በክልሉ ባሉ ከተሞች ህይወት የቀጠፉ የድሮን ጥቃቶችና የከባድ መሳሪያ ድብደባዎች መካሄዳቸውን ፎረሙ በሚካሄድበት ባህር ዳር ከተማም ጦርነት መካሄዱን ከሰማይ ወታደራዊ አውሮፕላኖችን፣ እንዲሁም በጎዳናዎች ላይ ተኩስ እንደሚሰሙ ነዋሪዎች መናገራቸውን የአሶሲትድ ፕሬስ ዘገባ አመልክቷል። የኢትዮጵያ መንግስት፣ የአፍሪካ ህብረትና የተባበሩት መንግስታት ድርጅት የጣና ፎረም አጋሮች መሆናቸውን ያመለክተው ሪፖርቱ ከፎረሙ አስተያየት ለማግኘት ያደረገው ጥረት እንዳልተሳካ ጠቁሟል። በትግራይ የተቃውሞ ሰልፍ ሊዘግቡ የወጡ ሶስት ጋዜጠኞችን ፖሊሶች ደብድበው አስረዋል ሲል የጋዜጠኞች ተሟጋች ቡድኑ ሲፒጄ ከሰሰ። ጥቃቱ የተፈጸመው ጳጉሜ 2 2015 በክልሉ መዲና መቀሌ በክልሉ አስተዳደር ተከልክሎ የነበረውን የተቃዋሚ ፓርቲዎችን ሰልፍ ጋዜጠኞቹ ሲቀርጹ በነበረበት ወቅት መሆኑን ሲፒጄ አስታውቅሷል። መለዮ የለበሱ ፖሊሶች አስቁመው በዱላና በኮረንቲ ገመድ እንደመቷቸው የያበለ ሚዲያ ሪፖርተር ተሻገር ጽጋብና የአያም ሚዲያ ተባባሪ መስራቾች ማሪ ካሳይ እና ማሪ ሰለሞን ለሲፒጄ ተናግረዋል። በጋዜጠኞቹ ላይ የደረሰው ድብደባ በትግራይ ያሉ ባለስልጣናት ሪፖርተሮች መንግስትን የሚተቹ ጉዳዮችን እንዲዘግቡ እንደማይፈልጉ አሳዛኝ መልእክት የሚያስተላልፍ ነው ብሏል ሲፒጄ በመግለጫው። የትግራይ ጊዜያዊ አስተዳደር ክስተቱን መርምሮ ፖሊሶቹን ተጠያቂ እንዲያደርግ እንዲሁም ጋዜጠኞች የተቃውሞ ሰልፎችንና የተቃውሞ ድምፆችን መዘገብ መቻላቸውን እንዲያረጋግጥና የበቀል ጥቃት እንዳይወስድ ሲል የመብት ተሟጋች ድርጅቱ ጥሪ አድርጓል። መሃሪ ካሳይ ከሁለት ቀናት በኋላ ሲለቀቅ መሃሪ ሰለሞን ደግሞ ከአራት ቀናት በኋላ መለቀቃቸው ታውቋል። በመቀሌ የተጠራው ሰልፍ በጊዜያዊ አስተዳደሩ ላይ ቅሬታ ያላቸውና አስተዳደሩ የፈላጭ ቆራጭ ባህሪ ያሳያል ብሎ የተቃወሙ ፓርቲዎች ነበር። በቂ የፖሊስ ኃይል የለም በሚል አስተዳደሩ ሰልፍን ከልክሎ እንደነበር ይታወሳል። የክልሉ ጊዜያዊ አስተዳደር ፕሬዚደንት የአቶ ጌታቸው ረዳን መልስ ለማካተት ሞክሮ መልስ እንዳላገኘ ኤኤፍፒ በዘገባው አመልክቷል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ለመንግስት በኮንትራትነት ይሰራ የነበረ አብርሃም ተክሉ ለማ የተባለ ትውልድ ኢትዮጵያ የአሜሪካንን መንግስት በመሰለል ባለፈው ነሐሴ 18 ቀን 2015 በቁጥጥር ስር መዋሉን ትናንት ይፋ የሆነው የክስ ሰነድ አመልክቷል። የኢንፎርሜሽን ቴክኖሎጂ ባለሙያ የሆነው የሲልቨር ስፕሪንግ ሜሪላንድ ነዋሪው የ50 ዓመቱ አብርሃም ተክሉ ለማ ሌላ ሃገርን ለመደገፍ የብሔራዊ መከላከያ መረጃን በማስተላለፍ የብሔራዊ መከላከያ መረጃን ለሌላ ሀገር ለማስተላለፍ በማሴር እንዲሁም ሆን ብሎ የብሔራዊ መከላከያ መረጃን በግል መያዝ የሚሉ ክሶች ተመስርተውበታል። ሰነዶቹ አንድ ሀገርን ወይም አንድን አካባቢ የሚመለከቱ እንደሆኑና ተከሳሹ ካለፍቃድ ኮፒ ማድረጉ ማስወገዱና በግል መያዙ ተመልክቷል። አብርሃም ተክሉ ለማ ሚስጥራዊ የመከላከያ ሰነዶቹን ከሌላ ሀገር መንግስት የስለላ ተቋም ጋር ግንኙነት ላለው ባለሥልጣን አሳልፎ መስጠቱን ክሱ በተጨማሪ አመልክቷል። በመልእክት ልውውጣቸው ወቅት አብርሃም ተክሉ ለማ ለባለሥልጣኑ መረጃን በማስተላለፍ መርዳት እንደሚሻ ገልጿል ብሏል ክሱ። አብርሃም ተክሉ ለማ ለውጭ አገር ባለሥልጣኑ አስተላልፎታል የተባለው መረጃ በስም ባልተጠቀሰው አገርና በቀጠናው የሚገኝን ወታደራዊ እንቅስቃሴ የሚያሳይ የሳተላይት ምስል እና ሌሎች ወታደራዊ መረጃዎችን ይጨምራል ተብሏል። ሁለቱ የስለላ ክሶች እስከ ሞት ቅጣት ወይም እስከ ዕድሜ ልክ እስራት ሊያስከትሉ እንደሚችሉና ሰነዶችን ለግል መያዝ የሚለው ክስ ደግሞ እስከ አስር ዓመት የእስር ቅጣት ሊያስከትል እንደሚችል ተመልክቷል። በግጭት የተናጠችው ሶማሊያ አገሪቱን በመልቀቅ ላይ ያለው የአፍሪካ ህብረት ሰላም አስከባሪ ኃይል ሂደቱን በሦስት ወር እንዲያዘገይ ጠይቃለች ሲል የኤኤፍፒ ዜና ወኪል ተመልክቻለሁ ያለውን የመንግሥት ሰነድ ጠቅሶ ዘግቧል። ከአልሻባብ ሚሊሻ ጋር በመደረግ ላይ ባለው ፍልሚያ በርካታ ከባድ ችግሮች እንደገጠመው ያስታወቀው የሶማሊያ መንግስት በሀገሪቱ የፀጥታ አማካሪ በኩል ለተመድ በጽሑፍ ባቀረበው ጥያቄ በዚህ ወር መጨረሻ ሊያወጣ ያቀደው 3 ሺህ የሚቆጠር ሰላም አስከባሪ ኃይል ሂደቱን እንዲያዘገይ ጠይቋል። ዲፕሎማሲያዊ ምንጮች እና ሌሎች ምንጮች ጥያቄው መቅረቡን አረጋግጠዋል ሲል ኤኤፍፒ በዘገባው አመልክቷል። በደቡብ ና ማዕከላዊ ሶማሊያ ላለፉት 16 ዓመታት የመንግስትን ይዞታና መሬትን ሲጠብቅ የነበረው የአፍሪካ ህብረት የሰላም ልዑክ ወይም ከሁለት ዓመታት ወዲህ በሚጠራበት በሶማሊያ የአፍሪካ ኅብረት የሽግግር ልዑክ አገሪቱን ለቆ መውጣት ጀምሮ ነበር። በተመድ ውሳኔ መሠረት በመጪው የፈረንጆች ዓመት መጨረሻ የልዑኩ ኃይል የአገሪቱን ጸጥታ የመጠበቅ ኃላፊነት ለሶማሊያ ሰራዊት አሳልፎ መስጠቱን ያጠናቅቃል ተብሏል። በመጨረሻም የኒውጀርሲ እንደራሴ የሆኑት ባብ ሜኔንዴዝ እና ባለቤታቸው በቤታቸው በተደረገ ፍተሻ 100,000 ዶላር የሚያወጣ ወርቅና 480,000 ዶላር ጥሬ ገንዘብ መገኘቱን ተከትሎ በጉቦ መከሰሳቸውን የፌዴራል አቃቢያን ሕጎች አስታውቀዋል። ዛሬ አርብ ይፋ በሆነው ክስ ላይ እንደተመለከተው ባብ ሜኔንዴዝ በውጭ ጉዳዮች ላይ ተጽዕኖ እንዲያደርጉ የግብፅን ፈላጭ ቆራጭ መንግስት ተጠቃሚ ማድረግን ጨምሮ ሌሎችንም የሙስና ተግባራት ፈጽመዋል። ለዚህም ጥሬ ገንዘብ ወርቅና ቅንጡ መኪናዎችን ተቀብለዋል ተብሏል። የ69 ዓመቱ ባብ ሜኔንዴዝ እና የባለቤታቸው ክስ የመጣው ከስድስት ዓመታት በፊት የመንግስት ባለሥልጣናት ላይ ተጽዕኖ ለማሳደር ከአንድ ሐኪም ውድ ስጦታ ተቀብለዋል የሚለው ክስ ከህዝብ የተውጣጡ ዳኞች ለሁለት ተከፍለው ውሳኔ ላይ ሳይደረስ መቅረቱን ተከትሎ ነው። ሜኔንዴዝ በሁለት የተለያዩ ጉዳዮች የተከሰሱ የመጀመሪያው እንደራሴ ናቸው ሲል የሴኔቱ ታሪካዊ ጉዳዮች ቢሮ አስታውቋል። ሴኔቱም በጠባብ ብልጫ የሚመራውን የዲሞክራቲክ ፓርቲ የሚወክሉትና ላለፉት 30 ዓመታት በዋሽንግተን ሲሰሩ የቆዩት ሜኔንዴዝ በሚቀጥለው ዓመት ምርጫ ይጠብቃቸዋል። ከትውልደ ኩባ ቤተሰብ የተገኙት ሜኔንዴዝ እንደ አውሮፓውያን አቆጣጠር 1986 ዓ ም ጀምሮ በኒው ጀርሲ ግዛትና በዋሽንግተን በተለያዩ የመንግሥት ኃላፊነቶች ላይ ቆይተዋል። ክብራትና ክብራን ለምሽቱ ለዜና የተመደበው ክፍለ ጊዜ በዚሁ ተፈጽመዋል። ለቀሪው ክፍለ ጊዜ ወደ አሉላ መልሳቸው አሉ እንግዱን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን። አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የአርብ ምሽት ዝግጅታችን ነው። ዛሬ ዕለቱ መስከረም 11 2016 ዓ ም ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ሲሳይ አሸናፊና ግርማ ደገፋ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና መገናኛ አቀናባሪያችን ደግሞ አባየው ገበያው ናት። የቀጥታ ምስልና ድምፅ አቀናባሪው ጆ ጊል ነው። አሁን በቀጥታ ወደ ቀዳሚው የዕለቱ አብየር የስመም ወስዳችሁ ኢሰመኮ ከተባበሩት መንግስታት ድርጅት ቡድን ጋር ያወጣው የምርመራ ሪፖርት ለሽግግር ሂደት ወይም ለሽግግር ፍትህ መነሻ ይሆናል አለ። የኢሰመኮና የተባበሩት መንግስታት ድርጅት የጋራ ሰብአዊ መብት ምርመራ ሪፖርት ለፍትህና እውነትን ለማውጣትና ለተጎጂዎች ካሳም ብቸኛ መሠረት ሆኖ እንደሚያገለግል ኮሚሽኑ አስታውቋል። የተባበሩት መንግስታት ያቋቋመው ዓለም አቀፍ የሰብአዊ መብቶች ባለሙያዎች ኮሚሽን በኢትዮጵያ ጉዳይ ላይ ያወጣውን ሁለተኛ ሪፖርት ትላንት በይፋ ሲያደርግ በኢትዮጵያ የሽግግር ፍትህን ለመተግበር እየተካሄደ ነው የተባለውን ጥረትም አጣጥሏል። መንግስት በሽግግር ፍትህ ሂደቱ ላይ ከባለሙያዎች ኮሚሽኑ ጋር ንግግር እንደሌለውም ጠቅሷል። በጄኔቫ የቀረበውን የኮሚሽኑ ሪፖርት አስመልክቶ በስፍራው ተገኝተው ንግግር ያሰሙት የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ ለኢትዮጵያ ሽግግር ፍትህ ሂደት እንደ መነሻ ሊያገለግል የሚችለው የእርሳቸው ተቋም ከተመድ ጋር ያዘጋጀው የምርመራ ሪፖርት እንደሆነ ሞግተዋል። የዚህንም ምክንያት ሲያስረዱ ኢሰመኮ ምክትል ኮሚሽነር ራኬብ መሰለ ዓለም አቀፉ የባለሙያዎች ኮሚሽን ስራውን በርቀት ማከናወኑ እና የጣምራ ምርመራውን ሪፖርት በኢትዮጵያ መንግሥት ተቀባይነት ማግኘቱን ጠቅሰው አብራርተዋል። በኢትዮጵያ የጦር ወንጀሎችና በሰው ልጆች ላይ የሚፈጸሙ ወንጀሎች አሁንም ቀጥለዋል ያለው ዓለም አቀፉ የባለሙያዎች ኮሚሽን በአማራ ክልል ያለው ግጭት መባባቱን ጠቅሶ የስራው ጊዜው እንዲራዘምም ጠይቋል። ለዝርዝሩ ኬኔዲ አባተ በኢትዮጵያ ተፈጽመዋል የተባሉ የሰብአዊ መብት ጥሰቶችን እንዲመረምር በተባበሩት መንግስታት የሰብአዊ መብቶች ምክር ቤት የተቋቋመው ዓለም አቀፍ የሰብአዊ መብት ባለሙያዎች ኮሚሽን ሁለተኛ የምርመራ ሪፖርቱን ትናንት ለምክር ቤቱ አቅርቧል። ሶስት ባለሙያዎችን በአባልነት ያቀፈው ኮሚሽኑ ይፋ ባደረገው ሪፖርት የፕሪቶሪያው የሰላም ስምምነት ከተፈረመ ከአንድ ዓመት ገደማ በኋላም በኢትዮጵያ ውስጥ የጦር ወንጀሎችና በሰው ልጆች ላይ የሚፈጸሙ ወንጀሎች አሁንም ቀጥለዋል ብሏል። በኢትዮጵያ የሽግግር ፍትህን ተግባራዊ ለማድረግ እየተደረገ ያለውን ጥረትም የአፍሪካንና ዓለም አቀፍ መመዘኛዎችን ያላሟላ ነው በማለት ተችቷል። ይህ የኮሚሽኑ ትችት የኢትዮጵያ መንግስት ከሚለው በተቃራኒ ነው። በሽግግር ፍትህ ሂደቱ ዙሪያ ከዓለም አቀፉ የባለሙያዎች ኮሚሽን ጋር ከመነጋገር ይልቅ መንግስት በጉዳዩ ላይ ያደረገውን ጥቂት ጥረት ማሳወቅ ላይ ብቻ ትኩረት አድርጓል ሲልም ሪፖርቱ አመልክቷል። ሪፖርቱ ትናንት 47 አባላት ባሉት የጄኔቫው የተመድ የሰብአዊ መብቶች ምክር ቤት 54ተኛ ጉባኤ ላይ በቀረበበት ወቅት በስፍራው የነበሩት የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ ሪፖርቱን በተመለከተ አስተያየት ሰጥተዋል። ዶክተር ዳንኤል በሰሜን ኢትዮጵያ ከተካሄደው ጦርነት ጋር በተያያዘ ለሚካሄድ የፍትህ እውነትን የማውጣትና ተጎጂዎችን የመካስ ሂደት ብቸኛ መሰረት ሊሆን የሚችለው ኢሰመኮና የተመድ የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት በጋራ ያወጡት የምርመራ ሪፖርት ነው ብለዋል። ዶክተር ዳንኤል ይህን ያሉበትን ምክንያት በተመለከተ የኢሰመኮ ምክትል ዋና ኮሚሽነር ራኬብ መሰለ ለአሜሪካ ድምጽ ማብራሪያ ሰጥተዋል። ይህ እንግዲህ ማለት ቦታው ላይ ተገኝቶ የሚመለከታቸውን ባለጉዳዮች ከቀኝም ከግራም ተጎጂዎችን በተለይ ደግሞ ባሳተፈ መልኩ አብዛኛውን ቦታዎች መድረስ የምንችልባቸውን በወቅቱ ደርሰን የሚመለከታቸውን ባለ ጉዳዮች አነጋግረን አመሳክረን አረጋግጠን የወጣ ሪፖርት ይሄ ብቻ ነው። ተባበሩት መንግስታት የሰብአዊ መብት ቢሮ ጽህፈት ቤት ጋር የሰራ ነው። አምራው ሪፖርት ይህኛው የዓለም አቀፉ ኮሚሽን ከውጭ ሆኖ ዩጋንዳ መቀመጫውን አድርጎ ነው የተሰራው። ቦታው ላይ መሬት ላይ ተገኝቶ መረጃ ማሰባሰብ ስላልቻለ፣ ስለዚህ የተለየ ባህሪ የሚሰጠው ይሄ ነው። ሌላው ባህሪው ደግሞ እንግዲህ ዋና ይህንን ምክር ሀሳቦቹን መፈጸም ያለበት ዋና ተዋናኝ የኢትዮጵያ መንግስት ተቀብሎት በዛ መልኩ ምክረ ሀሳቦችን እየፈጸመ ያለው ሪፖርት ስለሆነ ምርመራ ስለሆነ ይህም ልዩ ያረገዋል። ግድያና ጾታዊ ጥቃትን ጨምሮ በኢትዮጵያ ያለው የሰብአዊ መብት ጥሰት አሳሳቢ እንደሆነ የገለጸው የዓለም አቀፉ ባለሙያዎች ኮሚሽን እነዚህ ስልታዊና የቀጠሉ ያላቸው ጥሰቶችና ወንጀሎች በትግራይ በአማራ፣ በኦሮሚያና በሌሎችም አካባቢዎች ውስጥ ባሉ ማህበረሰቦች መካከል መከፋፈልና መቃቃርን እየፈጠሩ ነው ብሏል። በኢትዮጵያ ያሉት ግጭቶች በአሁኑ ወቅት አገር አቀፍ ሊባል በሚችል ደረጃ እየተስፋፉ ነው ያሉት የኮሚሽኑ ሰብሳቢ መሐመድ ቻንዴ ኦስማን በትግራይ፣ በኦሮሚያና በተለይም በአማራ ክልል ከፍተኛ የመብት ጥሰቶች ቀጥለዋል ብለዋል። የኢትዮጵያ መንግስት በበኩሉ እንደ ወትሮው የኮሚሽኑን ሪፖርት እንደማይቀበል ይፋ አድርጓል። በጄኔቫ የተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ አምባሳደር ጸጋ አብ ከበበው ኮሚሽኑ በኢትዮጵያ ያሉትን አዎንታዊና ብዙ ተቀባይነት ያገኙ የፖለቲካ ለውጦች በእጅጉ አጣጥሏል ሲሉ ተቃውመዋል። ከፕሪቶሪያው ስምምነት በኋላ ኢትዮጵያ ችግሮችን በሰላማዊ መንገድ ለመፍታት ከፍተኛ ጥረት እያደረገች ነው ያሉት አምባሳደሩ ስምምነቱን ተከትሎ የመሳሪያ ድምጾች መቀነሳቸውንም ኮሚሽኑ እውቅና አልሰጠም ሲሉ ተችተዋል። የዓለም አቀፉ የባለሙያዎች ኮሚሽን ሰብሳቢ መሐመድ ቻንዴ ኦስማን በበኩላቸው የፕሪቶሪያው የሰላም ስምምነት መፈረሙ በአብዛኛው የመሳሪያ ድምጾችን ጸጥ ያሰኘ ቢሆንም በሰሜኑ የሀገሪቱ ክፍል ያለውን ግጭት አልፈታም ወይም ምንም አይነት አጠቃላይ ሰላም አላመጣም ሲሉ ተናግረዋል። ከስምምነቱ በኋላም የኤርትራ ጦር በትግራይ ክልል እንደሚገኝና የሰብአዊ መብት ጥሰት መፈጸሙን እንደቀጠለም ሪፖርቱ አመልክቷል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ለሮይተርስ በሰጡት አስተያየት ሪፖርቱ ስም አጥፊ መሆኑን ገልጸው ሀገሪቱ መደበኛ ምላሽ እያዘጋጀች ነው ብለዋል። በኦሮሚያና በአማራ ክልል ደግሞ የኢትዮጵያ መንግስት ኃይሎች የሰላማዊ ሰዎች ግድያን ጨምሮ ከባድ መሳሪያዎችን ጭምር በመጠቀም ዘርፈ ብዙ የሰብአዊ መብት ጥሰቶችን እንደሚፈጽሙ በኮሚሽኑ ሪፖርት ተመልክቷል። ተጠያቂነትን ለማረጋገጥ በመንግስት በኩል የሚወሰድ ተአማኒነት ያለው እርምጃ የለም ሲሉም የኮሚሽኑ ሰብሳቢ አመልክተዋል። ኢትዮጵያ ተጠያቂነትን ለማረጋገጥ የሽግግር ፍትህ ሂደት እየተገበረች መሆኗን ከመግለጽ ባለፈ በጄኔቫ የተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ አምባሳደር ጸጋብ ከበበው ለቀረቡት ትችቶች ቀጥተኛ ምላሽ አልሰጡም። ከኢትዮጵያ መንግስት በኩል ተጨማሪ አስተያየት ለማግኘት ያደረግነው ጥረት የአገሪቱ መንግስት ኮሚኒኬሽን አገልግሎት ሚኒስትር የእጅ ስልካቸው ላይ ደውለን ባለማንሳታቸው ሊሳካልን አልቻለም። በኢትዮጵያ መንግስት በኩል ተቀባይነት የሌለው ዓለም አቀፉ የባለሙያዎች ኮሚሽን የቆይታ ጊዜው እንዲራዘም የተመድን የሰብአዊ መብቶች ምክር ቤት ጠይቋል። ከዚህ ቀደም በጥቂት አብላጫ ድምጽ ዕድሜው የተራዘመው ይህ ኮሚሽን የስራ ጊዜው ሊያበቃ ከ ከሁለት ወር ያነሰ ጊዜ ቀረዋል። የባለሙያዎች ኮሚሽኑ ሰብሳቢ መሐመድ ቻንዴ የኮሚሽኑ የስራ ጊዜ እየተጠናቀቀ ያለው ምርመራው መቀጠል ባለበት ወቅት መሆኑን ገልጸው በአማራ ክልል እየደረሰ ያለውን የመብት ጥሰት በማመልከት የስራ ጊዜው እንዲታደስ አሳስበዋል። በዚህ ጉዳይ ላይ አስተያየታቸውን የጠየቅናቸው የኢትዮጵያ ሰብአዊ መብቶች ኮሚሽን ምክትል ዋና ኮሚሽነር ራኬብ መሰለ ተከታዩም ብለዋል። የተባበሩት መንግስታት ድርጅት ሰብአዊ መብት ጽህፈት ቤት ጋር ተባብሮ ስራውን እየሰራ ምርመራዎችን እያደረገ ምክር ሀሳቦችን እያቀረበ ለመንግስትም ምክር እያቀረበ በምን አይነት መልኩ መፈፀም እንዳለባቸው እያደረገ ያለ ብሔራዊ ተቋም ባለበት ሌላ ዓለም አቀፍ ተቋም መጥቶ ስራውን ይስራው ማለት ዘላቂ በሆነ መልኩ ሁኔታውን ለመቅረፍ እና ዳግመኛ እንደዚህ አይነት ስህተት እንዳይፈጠር ለማድረግ ትክክል አካሄድ ነው ብለን አንገምትም ምክንያቱም ተቋም እስካለ ድረስ ብሔራዊ ተቋም ያ ተቋም ነው ተደግፎ ሁኔታዎቹን ስራዎቹን መስራት ያለበት ስለዚህ ይሄ ተቋም እዚህ መጥቶ መስራት ያስፈልጋል የሚለው ብዙ አሳማኝ አይደለም አሁን ባለበት ሁኔታ አይ ግዴታ መሆን አለበትም ካለ ከቴክኒካል ድጋፍ ውጪ አስፈላጊነቱ ብዙ አይታየንም እንደ እንዳይታየውም የሚያወጣው ሪፖርት በጣም ከእኛ ካወጣናቸው ከዚህ ቀደም እንዲሁም ወቅቱን በጠበቀ ሁኔታ ካወጣናቸው ሪፖርቶች የተለየ ነገር እስካሁን ድረስ አላየንበትም። ሌላው ግን በጣም መታየት ያለበት የዓለም አቀፍ ተቋም በኢትዮጵያ መንግስት ቅቡልነት አግኝቷል ወይ የሚለው ነው። ምክንያቱም እንደዚህ አይነት ተቋም የመንግስት ቅቡልነት ካላገኘ እዚህም ቦታው ላይ ተገኝቶ ስራውን መስራት ካልቻለ፣ የቴክኒክ ድጋፍም እየሰጠ በውይይት በአቅም ግንባታ ላይ እየተሳተፈ ሁኔታዎችን መለወጥ ካልቻለ አሁንም ምንም ውጤት አያመጣም ግብአት ማባከን ካልሆነ በስተቀር ለመሬት ላይ ላለው ሁኔታ ብዙም ለውጥ የሚያመጣ አይመስለንም። ይሁን እንጂ የዓለም አቀፉ የባለሙያዎች ኮሚሽን የሥራ ጊዜ እንዲራዘም አንዳንድ አካላት እየወተወቱ ነው። ከእነዚህም መካከል ሐኪሞች ለሰብአዊ መብቶች የተባለ መሰረቱን በዩናይትድ ስቴትስ ያደረገ መንግስታዊ ያልሆነ የሰብአዊ መብት ተሟጋች ድርጅት ይገኛል። የዓለም አቀፉ የባለሙያዎች ኮሚሽን ያወጣው ሪፖርት በይዘቱ ሐኪሞች ለሰብአዊ መብቶች በቅርቡ ካወጣው ሪፖርት ጋር የሚጣጣም መሆኑን የገለጹት የድርጅቱ የጥብቅናና ፖሊሲ ዳይሬክተር ኤሪካ ዴሊ የመንግስታቱ ድርጅት የ ሰብአዊ መብቶች ምክር ቤት አባላት የኮሚሽኑን የስራ ጊዜ ቢያንስ ለአንድ ዓመት የሚያራዝም ውሳኔ እንዲያደርጉ እናሳስባለን ብለዋል። መቀመጫውን በአሜሪካ ያደረገው የኦሮሞ ቅርስ አመራርና ተሟጋቾች ማህበርም እንዲሁ በመላ ኢትዮጵያ የመብት ጥሰቶችን ለመመርመር የዓለም አቀፉ ኮሚሽን ብቸኛ ተአማኒ ድርጅት ነው በማለት የስራ ዘመኑ እንዲራዘም ጥሪ አድርጓል። የዓለም አቀፉ የሰብአዊ መብት ባለሙያዎች የስራ ጊዜ ለሶስተኛ ዓመት የመራዘምና ለመራዘም ጉዳይ በቅርቡ በሰብአዊ መብቶች ምክር ቤት ውሳኔ እንደሚሰጥበት ይጠበቃል። ሆኖም የኮሚሽኑ የስራ ጊዜ እንዲራዘም እስካሁን ጥያቄ ያቀረበ የምክር ቤቱ አባል ሀገር የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲን ለእለቱ አብይርስ አመሰግናለሁ። ክብራትና ክብራን አድማ የተመልካቾቻችን የትንታኔው ዘገባዎች ይቀጥላሉ። ተከታዩ ደግሞ ወደ አማራ ክልል ይወስደናል። በሰሜንና ደቡብ ወሎ አንዳንድ አካባቢዎች የስልክ አገልግሎት እንደተቋረጠ ተገለጠ። በአማራ ክልል በሰሜንና በደቡብ ወሎ ዞኖች እንዲሁም በአካባቢዎቻቸው የስልክ አገልግሎት መቋረጡን፣ ቤተሰቦቻቸውን ለማግኘት ያለመቻላቸውን ነዋሪዎች ለአሜሪካ ድምፅ ገልጠዋል። በሌላ በኩል ባለፈው ማክሰኞ በደቡብ ማርቆስ በፍኖተ ሰላምና በደንበጫ ከተሞች እንዲሁም በአካባቢዎቻቸው የተቋረጠው የስልክ አገልግሎት እስካሁን እንዳልተጀመረ የባህር ዳር ነዋሪዎች ሰሞኑን ለአሜሪካ ድምፅ አመልክተዋል። ጉዳዩን አስመልክቶ ከፌዴራልም ሆነ ከክልል መንግስት የስራ ኃላፊዎች መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። አስቴር ምስጋናው ተከታትለዋለች። በኢትዮጵያ አማራ ክልል የሰው ሕይወት የቀጠፈውን ግጭት መቀጠሉን ተከትሎ ከትላንት ሐሙስ ጀምሮ በሰሜንና ደቡብ ወሎ ዞኖች ባሉ አንዳንድ ወረዳዎች የስልክ አገልግሎት መቋረጡን የአሜሪካ ድምፅ ያነጋገራቸው ነዋሪዎች ተናግረዋል። አበጋዝ የተባሉ የአባታቸው ስም እንዳይገለጽ የጠየቁ የደሴ ከተማ ነዋሪ ቆቦ የሚገኙ ቤተሰቦቻቸውን ለመጠየቅ የደወሉት ስልክ እንዳልሰራ ይናገራሉ። ቤተሰቦች ያሉት ቆቦ ዜሮ አራት ቀበሌ አካባቢ ናቸው ከጠዋት ጀምሮ ከአራት ሰዓት ጀምሮ በቃ ስልክ በተደጋጋሚ ደወልኩኝ ጥሪ እያስተላለፈ ነው የሚለው ከ ቤተሰቦቻችንን ማግኘት አልቻልንም። ለመሄድም ምን ሙከራ አድርጌ ነበረ ያለው አየርም ከዚህ ወደዛ ጥሩ ስላልሆነ አልቻልኩም። ሌላው ስሙን እንዳንጠቅስ ድምፁንም እንዳናሰማ የጠየቀን የደሴ ከተማ ነዋሪ በዞኑ በተለይ በምዕራቡ አካባቢ የስልክ አገልግሎት መቋረጡን ማረጋገጡን ይናገራል። የተቋረጠባቸው አካባቢዎችም በተንታ፣ ደላንታ፣ ቦረና፣ ለጋምቦና ሌሎች አካባቢዎች መሆናቸውን ገልጾልናል። በተመሳሳይ በሰሜን ወሎ ዞን ወልዲያ ከተማ ነዋሪ የሆነችውና ለደህንነቷ ስለምትሰጋ ስሟን በሚስጥር እንድንይዝ የጠየቀችን ግለሰብ አብሮ ወረዳ የሚገኙ የታመሙ እናቷን ለመጠየቅ ከትናንት ሐሙስ ጀምሮ ብትደውልም አገልግሎቱ ባለመኖሩ ምክንያት ቤተሰቦቿንም ሆነ ዘመዶቿን ማግኘት እንዳልቻለች ትናገራለች። በቃ እዛም የሰላም ሁኔታ የተረጋጋ አይደለም። እና አሁን ማገኘት አልቻልኩም። ገና መድረሷንም አላወቅኩም። እንደገና እንዴት ብላም እንደካረመች ሕክምና ቀጠሮ ነበራት። ብሽተኛ ናት፣ እየታመመች ነው። አሁን ምን ላይ እንዳለች ማወቅ አልቻልኩም፣ እና በጣም ተጨናንቄ ያለሁ። ሌላው በስልክ ያነጋገር ነው። እና ሳሙኤል ከሚለው ስም ውጭ ለመናገር ፈቃደኛ ያልሆነው የመቄት ወረዳ ነዋሪ ብዙ ቦታ ደውሎ ስልክ እንዳልሰራለት ይናገራል። እኔ የምኖረው አሁን መቄት ነው ያው ግን የአካባቢዎች እዚች ከተማ ላይ ነው እንጂ የሚሰራው ስልክ ጋሸና፣ ኩልመስክ፣ በላንታ ምናም በሴ ዙሪያ ብዙ ቦታዎች እና ለዙሪያ ቆቦ ምናም ስልክ ብዙ ጊዜ አይሰራ ተቋርጧል። ከመቼ ጀምሮ? ትናንት ትናንት ጠዋት ነበር። ከትናንት ጠዋት ጀምሮ አይሰራም ስልክ እስካሁን። ባለፈው ረቡ ለኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ በዋትስአፕ መተግበሪያ መረጃ እንዲሰጡን ጠይቀናቸው ለቦርድ ስብሰባ ውጭ ሀገር እንደሚገኙና የሚመለከተው አካል ምላሽ እንዲሰጠን ሰዎችን እንደሚመድቡልን በመልእክታቸው መግለጻቸው ይታወሳል። ዛሬም በተመሳሳይ መልእክት ለዋና ስራ አስፈፃሚዋ በዋትስአፕ መተግበሪያ መልእክት ብንልክም ምላሽ ሳይሰጡን ቀርተዋል። በሌላ በኩል ባለፈው ማክሰኞ በምስራቅና በምዕራብ ጎጃም ዞኖች በሚገኙ አንዳንድ ከተሞች የተቋረጠው የስልክ አገልግሎት እስካሁን አለመጀመሩን ቤተሰቦቻቸውን ደውለው ለማነጋገር ያልቻሉ የባህር ዳር ከተማ ነዋሪዎች ዛሬም ለአሜሪካ ድምፅ አረጋግጠዋል። ወይዘሮ ፀሐይ ካሳ የተባሉ አስተያየት ሰጪ ዛሬም ወደ ደብረ ማርቆስ ከተማ ደውለው አገልግሎት ማግኘት እንዳልቻሉ እንዳልቻሉና አሁንም ጭንቀት ውስጥ መሆናቸውን ተናግረዋል። በየቀኑ በየደቂቃው ነው። ምንም ነገር የለም። ምንም ምንም ለውጥ የለም። በሰው ሰው አይመጣ፣ መኪና አይሄድ፣ ወደ ወደ የሚባል ነገር የለም። ምንም ወሬ የለም። በቃ አራት ቀኑ ነው። ምንም ነገር የለም። በቃ ዝም ዝም ነው። ሌላው ሰለሞን ታሪኩ የተባሉ ግለሰብም ዛሬም ወደ ደንበጫና ፍኖተሰላም ከተሞች ቢደውሉም ቤተሰቦቻቸውን ማግኘት አልቻልኩም ብለዋል። እውነተ ሰላም ደንበጫ ሞክሬ ነበር ስልክ ደውዬ፣ አይሰራም። ስልካቸው ስለማይሰራ ዝግ ስለሆነ እሱ ቤተሰቦቻችንን ማግኘት አልቻልንም። አሁንም ጭንቀት ላይ ነን። ሂደን እንኳን እንትን ሂደን በአካል እንኳን ቤት እንዳንሄድ ስል መስመሩ ዝግ ነው፣ ትራንስፖርት የለም። ስለዚህ በዚህ ሁኔታ ላይ ጭንቀት ላይ ነው የእስካሁን ያለነው። ስንተኛ ቀናችሁ ሆነ ማለት ነው? አራተኛ ቀናችን ይሆን። አመሻሹም በደብረ ማርቆስ ከተማ የስልክ አገልግሎት እንደተጀመረ ሰምተን ለማረጋገጥ ብንደውልም ሳይሰራልን ቀርቷል። የነዋሪዎችን ቅሬታ ይዘን ዛሬም ለክልሉ የመንግስት ኮሚኒኬሽን አገልግሎት ጽህፈት ቤት ኃላፊ በመሆን በቅርቡ ለተሾሙት ለዶክተር መንገሻ ፈንታው በእጅ ስልካቸው ላይ ብንደውልም ባለመስራቱ፣ እንዲሁም በምክትል ርዕሰ መስተዳደር ማዕረግ በቅርቡ የአስተዳደር ጉዳዮች አስተባባሪና የሰላምና ጸጥታ ቢሮ ኃላፊ ሆነው ለተሾሙት ለአቶ ደሳ ላይ ጣሳው የእጅ ስልክ ላይ ብንደውልም ስልካቸው ባለመነሳቱ ምክንያት ምላሻቸውን ማካተት አልቻልንም። ለአሜሪካ ድምጽ አስቴር ምስጋ ነው። አስቴርን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማዊ ተመልካቾቻችን በተከታዩ ርዕስ ደግሞ ወደ ስልጤ ነው የምናቀናው። በቅበት ከተማ የሃይማኖት ግጭት ተጠርጣሪዎች በህግ እንዲጠየቁ ሲል ኢሰመኮ አሳሰበ። በማዕከላዊ ኢትዮጵያ ክልል ስልጤ ዞን ስልጤ ወረዳ ቅበት ከተማ በኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች ላይ ደርሷል ያለውን ልዩ ልዩ የሰብአዊ መብቶች ጥሰት ማጣራቱን ያስታወቀው የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ፣ መንግሥት ወንጀል ፈጻሚዎችን በህግ ተጠያቂ እንዲያደርግም ጠይቋል። የቀድሞ የደቡብ ብሔር ብሔረሰቦችና የህዝቦች ክልል የመንግስት ሰራተኞች ምደባ የሰራተኛውን ፍላጎት፣ የቤተሰብን አንድነት፣ የማህበራዊና ጤናን ሁኔታ ከግምት በማስገባት በግልጽና ፍትሐዊ መንገድ ምላሽ እንዲሰጥበትም ኢሰመኮ ኢሰመጎ ጠይቋል። የስልጤ ዞን አስተዳደር በበኩሉ በቅበት ከተማ የተፈጠረውን ችግር አስመልክቶ የመብቶች ተሟጋቹ ተቋም ያወጣውን መግለጫ ሐሰተኛና ሚዛናዊነት የጎደለ ነው ብሎታል። በቅበት ከተማ ተፈናቅለው በቡታጅራና ቅድስተ ማርያም ቤተ ክርስቲያን የተጠለሉ ከአንድ ሺ ሁለት መቶ በላይ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች አሁንም በደብሩ እንደሚገኙና ከፍተኛ ችግር ላይ መውደቃቸውንም ለአሜሪካ ድምፅ አመልክተዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታትሎታል። በማዕከላዊ ኢትዮጵያ ክልል ስልጠ ዞን በሃይማኖት ተቋማት ላይ የሚደረግ ጥቃት እየተለመደ መጥቷል የሚለው የትላንቱ የኢሰመጎ መግለጫም ባለፈው ዓመት ነሐሴ 29 ቀን 2015 ዓ ም በቅበት ከተማ ሃይማኖትን የለየ የንብረት ዘረፋና ውድመት እንዲሁም ዜጎችን የማፈናቀል ድርግት እንደተፈጸመ ገልጿል። በስልጠ ዞን ስልጢ ወረዳ ቅበት ከተማ ሙስሊም ወጣቶች በከተማው ላይ ተንሰራፍቶ ሴቶቻችን ይጥላል ያሉትና የመተት መንፈስ ሲሉ የጠሩትን ከፍተኛ ድምፅ ባለው ጸሎት እናስወጣለን ሲሉ ባደረጉት እንቅስቃሴ ከፖሊስ ጋር በመጋጭታቸው የሰው ህይወት ማለፍኑና የአካል ጉዳት መድረሱን ነዋሪዎች የተናገሩትን ጠቅሰን መዘገባችን ይታወሳል። በዕለቱ ወደ ስልሳ ቤቶች እንደተቃጠሉና እንደፈረሱ እንዲሁም አንድ ሺህ የከተማው የኦርቶዶክስ እምነት ተከታዮች ተፈናቅለው ወደ ቡታጅራ ቅድስት ማርያም ቤተ ክርስቲያን እንደሸሹ ማረጋገጡን የኢስመጎ ምክትል ዋና ዲሬክተር አቶ ተስፋ የገመችው ለአሜሪካ ድምፅ በስልክ ተናግሯል። የትኛውንም እምነት ይከተል አንድ ሰው መብቱ ግን ሊከበር ይገባል። እና በመግባባት ነው ነገሮች መፍታት ያለብን እንጂ በእንደዚህ አይነት ሁኔታ መሆን የለበትም ነው የሚል ያለን እና ይህንን በተመለከተ ተፈናቅለው ወደ ሌላ አካባቢ የሄዱትን ሰዎች ቡታጅራ ማርያም ቤተ ክርስቲያን የተሰደዱ ሰዎችን ተመልክተናል። እንደዚሁም ደግሞ የሙስሊም ማህበረሰብ ውስጥ የተጎዱ ሰዎች እንደዚሁ እነሱም ኮንሲደር ሊደረጉ እንደሚገባ ተገቢነት እንደ እንደሌለው የትኛውም የትኛውም ላይ ጫና ማድረግ እንደሌለበት እና ተቻችለን መኖር እንዳለብን ይሄንን ለማሳየት ያወጣ ነው ሪፖርት። ምክትል ዋና ዲሬክተሩ በተፈጠረው ሁከት ምክንያት የደረሰውን ጉዳት አብራርቷል። የአንዱን እምነት አንዱ የሚያከብር ካልሆነ በሰላም መኖር አይቻልም። ስለዚህ ተገቢነት ባለው መንገድ ነው እምነቱ የትኛውም አካል ማራመድ ያለበት። አግባብ ያልሆኑ ሁኔታዎች የሚኖሩ ከሆነ ያንን በሕግ አግባብ ነው መፍታት ያለበት በመቀራረብ ነው መፍታት ያለበት እንጂ እንደዚህ በኃይል አንዱ አሳዳጅ አንዱ ተሳዳጅ ሊሆን አይገባም፣ እና ይሄ ነገር መቆም አለበት ነው እየተደጋገመን ያልነው። ከዚህ በፊትም ተመሳሳይ ነገሮች ነበሩ ሁለቱም አካላት ቁጭ ብለው የመወያየት ልምድ ሊኖር ይገባል። የጀመሩትን አሁን አንዳንድ ጅማሬዎች እንዳሉ ሰምተናል እና እነዚህ ጅማሬዎች መዳበር አለባቸው። መንግስትም ደግሞ ሳይወግን በአግባቡ ነገሩን ማኔጅ ማድረግ አለበት የሚል እምነት ነው ያለ። በመሆኑም መንግስት ወንጀል ፈጻሚዎች በህግ እንዲጠይቁ እንዲያደርግ፣ ጉዳት የደረሰባቸውም ዜጎች እንዲካሱና ወደ ቀያቸው እንዲመለሱ ዘላቂ መፍትሄም እስክገኝ ድረስ ዜጎች በሃይማኖታቸው ምክንያት ጥቃት እንዳይደርስባቸው ጥበቃ እንዲያደርግ እሰመጉ ጥሪውን ማቅረቡን አቶ ተስፋይ አስታውቀዋል። የህግ ተጠያቂ ሊሆኑ የሚችሉ አካላትን ጥሰት የፈጸሙ አካላትም ተጠያቂ ማድረግ እንዳለበት ነው። አንድ የጠቀስ ነው እና እነዚህ መሰል ጥቃቶች እንግዲህ በየጊዜው ሪከር እያደረጉ ስለሆነ በቂ ትኩረት ተሰጥቶት ዘላቂ የሆነ መስኪ ሊሰጠው የሚገባው። የስልጤ ዞን አስተዳደር በበኩሉ ባለፈው ዓመት ነሐሴ 29 ቀን 2015 ዓ ም ስለተፈጠረው የጸጥታ ችግር ኢሰመጎ ያወጣው መግለጫ ፈጽሞ ገለልተኛ ያልሆነም ከተቋሙ የማይጠበቅና ግጭት አባባሽ ነው ሲል ቃል በቃል የሚተች ነው። ስለ ችግሩ መንስኤና አጠቃላይ ሁኔታ ተቋሙ በዝርዝር በአካል መጥቶ ሳያጣራ የሰብአዊ መብቶች ጥሰት ተፈጽሟል ማለቱም ተቀባይነት እንደሌለው የዞኑ አስተዳደር አስታውቋል። የስልጤ ዞን አስተዳደርን ትችትና ተቃውሞ አስመልክቶ የኢሰመጉ ምክትል ዋና ዲሬክተር አቶ ተስፋዬ ይህንን ብሏል። እኛ ጉዳቱ በከፍተኛ ደረጃ የደረሰውን ነው ያወጣነው እንጂ ማለት ይሄ ለአንደኛው ወገን የማድላት አይደለም። መረጃዎች በምንጠይቅበት ጊዜ ፈቃደኞች አይደሉም አንዳንዴ መረጃ ለመስጠት። ዞሮ ዞሮ ግን በግልጽ የሚታይ ጥሰት እንደተደረገ የተሰደዱ ሰዎች እንዳሉ ነው ለማሳየት የፈለግ ነው። ይሄ ደግሞ እውነት ነው። ምክንያቱም ሄዶ ቡታጅራ ማርያም ቤተክርስቲያን ማጣራት ይቻላል። በሚዲያም በተለያየ መልኩ እየተሰራጨ ያለ ነው። ስለዚህ ሚዛናዊነት የጎደለ ነው የሚለውን ነገር በእኛ በኩል የምንቀበለው አይደለም። ከቅበት ከተማ ተፈናቅለው በቡታጅራ ቅድስት ቅድስ ማርያም ቤተክርስቲያን ቅጥር ግቢ ውስጥ ከ1200 በላይ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በዛ ወደ ብር እንደሚገኙና ለችግር እንደተጋለጡ ለአሜሪካ ድምፅ ገልጸዋል። ትናንትና የወጣው የኢሰመጉ መግለጫ በአዲሶቹ የደቡብ ኢትዮጵያና የማዕከላዊ ኢትዮጵያ ክልሎች ላይ ትኩረት አድርጓል። በዚህም የቀድሞ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል የመንግሥት ሠራተኞች ወደ አዳዲሶቹ ክልሎች በተመደቡበት አስራ ላይ ያቀረቧቸውና ምላሽ ሳያገኙ ለአምስት ሳምንታት ደጅ የጠኑባቸውን ቅሬታዎችን ተመልክቷል። ጉባኤው የሠራተኞቹ ቅሬታዎች መብታቸውን በማይጥስ ግልጽና ፍትሐዊ በሆነ መንገድ መፍትሄ እንዲሰጠው ማሳሰቡን አቶ ተስፋዬ ተናግሯል። ምደባውን የሚያደርጉ አካላት ደግሞ ኮንሲደር ማድረግ ያለባቸው ነገር አለ ማለት ባልና ሚስት ቢሆኑ ባል አንድ ክልል ሚስት ሌላ ክልል ማድረግ ማለት እንግዲህ በዛ ውስጥ የሚበተን ቤተሰብ ነው የሚበተነው አብሮ። ስለዚህ እነዚህ ነገሮች ፍትሃዊ መሆን አለበት፣ አመዳደቡ ምክንያታዊ መሆን አለበት። የትኛው አንድ ሰው ማዕከላዊ ኢትዮጵያ ሲመደብ፣ ወይ ደቡብ ኢትዮጵያ ሲመደብ፣ ወይ ምዕራብ ኢትዮጵያ ሲመደብ፣ ወይ ሲዳማ ክልል ላይ ሲመደብ፣ ምክንያታዊ መሆን አለበት። እነዛ ምክንያቶች በትክክል የተቀመጡና አንዱን ከአንዱ ሊያበላልጡ የሚችሉ አግባብነት ያላቸው ተቀባይነት ያላቸው መስፈርቶች መኖር አለባቸው። ከመስፈርቱ በተጨማሪ ግን ሰብአዊነት የታከለበት መሆን አለበት። የደቡብ ክልል የመንግስት ሰራተኞች ምደባ ዓለም አቀፍ አስገዳጅ ስምምነቶችና የአሰሪና የሰራተኞችን ሕግጋትን መሰረት ባደረገ መልኩ እንዲፈጸም የሰመጉ በመግለጫው አሳስቧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም። ዮናታንን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን፣ አሁን ወደ ዓለም አቀፍ ርዕሶች ነው የምንሻገረው። በዓለም የሰላም ቀን የሴቶች ወሳኝ ተሳትፎ ጎልቶ ወጥቷል። ይላላል ወደ ኒውዮርክ የሚወስደን ተከታዩ ዘገባ በዚሁ የዓለም አቀፍ የሰላም ቀን ዩናይትድ ስቴትስ ከተባበሩት መንግሥታት ድርጅት ጠቅላላ ጉባኤ ጎን ለጎን ሴቶች በዓለም ዙሪያ ሰላምን ለመገንባትና ደህንነትን ለማረጋገጥ የሚጫወቱትን ሚና ለማጠናከር የሚረዱ አዲስ ውጥኖችን አስተዋውቃለች። የአሜሪካ ድምጿ ቬሮኒካ ባልደራስ ኢግሌሲያስ ዝርዝሩን ይዛለች፣ ደረጀ ደስታ እንደሚከተለው ያቀርበዋል። የዓለም መሪዎች በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ንግግር ማድረጋቸውን ሲቀጥሉ በኒውዮርክ ከፍተኛ ባለስልጣናት የተሳተፉበት ሌላ ዝግጅት ሴቶች በዓለም ዙሪያ ሰላምን ለማስፈን በሚጫወቱት ወሳኝ ሚናና ይህን በሚያደርጉበት ጊዜ ከሚገጥሟቸው ስጋቶች እንዴት እንደሚከላከሉ ያተኮረ ዝግጅት እየተካሄደ ነበር። በተባበሩት መንግስታት ድርጅት የሴቶች ጉዳይ ዳይሬክተር ሲማ ባህአውስ እንዲህ ይላሉ። rape and sexual violence in conflict continue with impunity በግጭት ውስጥ ያሉ አስገድዶ መድፈርና ፆታዊ ጥቃቶች ያለምንም ቅታት ቀጥለዋል። ለሰላም የሚሰሩት ስለ ጭካኔ ድርጊቶች በመናገራቸው የበቀል እርምጃ ይደርስባቸዋል። የገሃዱ ዓለም ምሳሌዎች በሙሉ በዙሪያችን ናቸው። አፍጋኒስታን ውስጥ ሴቶች ከኋላ እንዲወሸቁ የሚገደሉ ሲሆን ብዙዎች በትክክል የፆታ አፓርታይድ ብለው ለሚጠሩት ነገር ይጋለጣሉ። በሱዳን በሴቶችና ልጆቻቸው የሚደርስባቸው ስቃይና ግፍ እየተፈጸመ ቢሆንም አንዳንድ ጊዜ ጩኸታቸው የተረሳ ይመስላል። ሴቶች የመሪነት ቦታዎችን የመያዛቸውን እና በውሳኔ አሰጣጥ ሂደቶች ውስጥ እኩልና ትርጉም ያለው ተሳትፎ እንዲኖራቸው የማድረጉን አስፈላጊነት የሩማንያ የውጭ ጉዳይ ሚኒስትር ሎሚንትሳ ኦደቢስኩ አስምረውበታል። ይህ ሂደት የማይቀለበስ እንዲሆን የስራ ተጾታ እኩልነትና አካታችነት ትምህርት ቁልፍ ነው። የህፃናትና ወጣቶች ትምህርት ለወደፊቱ ከሁሉም በላይ አስፈላጊ ነው። ነገር ግን በጸጥታ ተቋማት ውስጥ ያሉት ጨምሮ በተለያዩ ዘርፎች ያሉ ጎልማሶችንና ባለሙያዎችን ማስተማር ነው። አንቶኒ ብሊንከን ዓለም አቀፍ የሴቶችን እና የልጃገረዶችን አካታችነት አዲስ ተነሳሽነት ይፋ አድርገዋል። one new way we'll do this is by supporting the WPS centers of excellence that are building connections between <laughs> የስርዓት ጾታ አመለካከቶችን በሰላምና በጸጥታ ፖሊሲዎች ውስጥ እንዲዋሃዱ የደብሊፒኤስ ወይም ሴቶች ሰላምና ደህንነት የልቀት ማዕከላትን በመደገፍ ነው። የዩናይትድ ስቴትስ መንግስት ስለ ሴቶች ሰላምና ደህንነት የተሻሻለውን ብሔራዊ የድርጊት መርሃ ግብር በበልግ ወቅት ይፋ እንደሚያደርግ ብሊንከን ተናግረዋል። It outlines how we'll በሚቀጥሉት ዓመታት የሴቶችን ፍላጎትና አመለካከት እንዴት በራሳችን ዲፕሎማሲ፣ መከላከያና ልማት ውስጥ እንደምናካትት በዝርዝር ያስቀምጣል። ከወራት ባነሰ ጊዜ ውስጥ በሴቶች ሰላምና ደህንነት የወጣው አመታዊ ሪፖርት ለተባበሩት መንግስታት የጸጥታው ምክር ቤት ይቀርባል። በሰላም ግንባታ ጥረቶች ውስጥ የሴቶችን ተሳትፎ ማስፋት የሚያስችሉ አዳዲስ እቅዶች አስፈላጊ መሆናቸውንም ያሰምርበታል። ደረጀን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ ተከታዩም ዓለም አቀፍ ርዕስ ከዚያው ከኒውዮርክ የሚነሳና ወዲሁ ወደ ዋሽንግተን የሚያመጣ ነው። የዩክሬኑ ፕሬዚዳንት ለጦር ዘመቻቸውና ለሰላም እቅዳቸው ድጋፍ ፍለጋ ጥረት ይዘዋል። ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ዓመታዊ የመሪዎች ስብሰባ በአሜሪካ የሚገኙት የዩክሬኑ ፕሬዚዳንት አስር ነጥቦችን ላካትተው የሰላም እቅዳቸውና ለጦር ዘመቻቸው የሚያስፈልጋቸውን ወታደራዊ ድጋፍ ለማሰባሰብ ጥረት ሲያደርጉ ቆይተዋል። ዘለንስኪ የአሜሪካን ሕዝብ ቀልብ ለመግዛት ያደረጉትን የህዝብ ግንኙነት ዘመቻ ትላንት ሐሙስ በዩናይት ስቴትስ ምክር ቤት፣ በዩናይት ስቴትስ የመከላከያ ሚኒስቴር ፔንታገንና በዋይት ሀውስ ከፕሬዚዳንት ጆ ባይደን ጋር ባደረጓቸው ስብሰባዎች አጠቃለዋል። የአሜሪካ ድምፅዋ የዋይት ሀውስ ዘጋቢ አኒታ ፓውል የሩሲያን የዩክሬን ግጭት ዲፕሎማሲያዊ ጥረቶች አፈጻጸም አንዱ መድረክ ከነበረው ዋይት ሀውስ ያጠናቀረችውን ዘገባ እንደሚከተለው አቀርበዋለሁ። ዩክሬን በሩሲያ የተያዘውን ግዛቷን ለማስመለስ እያደረገች ያለችውና መከራ ያልተለየው የመልሶ ማጥቃት ጥረት ስንዝር በስንዝር በሚለካ ዝግታም ቢሆን ወደፊት እየተራመደ ነው። ይሁንና የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ የያዙት የህዝብ ግንኙነት ዘመቻ ኒውዮርክ ላይ ለዓለም አቀፉ ማህበረሰብ ካቀረቡት የሰላም እቅድ ለጦርነቱ ድጋፍ የሚውል የ24 ቢሊዮን ዶላር እርዳታ ወደ ተጠየቀው የዩናይት ስቴትስ ምክር ቤት እና ወታደራዊ ድጋፋቸውን ወደ ገለጹት የፔንታገን ባለስልጣናት ከዚያም ወደ ዋናው መድረክ ወደ ዋይት ሀውስ እንዲያቀኑ አድርጓቸዋል። ዜሌንስኪ ከፕሬዚዳንት ጆ ባይደን ጋር በአካል ተገናኝተው ሲነጋገሩ የትላንቱ ስድስተኛቸው ነው። ከአጋሮቻችንና ከወዳጆቻችን ጋር በመሆን ዓለም ከእርሶ ጎን እንዲሰለፍ ለማድረግ የአሜሪካ ህዝብ የሚችለውን ሁሉ ለማድረግ ቆርጦ ተነስቷል። ዋናው ግባችንም ይሄ ነው። ዓለም ዙሪያ ነጻነትና ዲሞክራሲ ይረጋገጥ ዘንድ አቋማችን ለማጠናከር ወዲህ ዋሽንግተን መጥቻለሁ። እናም ለዚያ ታላቅ ድጋፋቸው የዩናይትድ ስቴትስ ምክር ቤት አባላትንና የአሜሪካን ህዝብ ለማመስገን ቀኔን ከምክር ቤቱ ነው የጀመርኩት። እንደ ትንታኞች ግምገማም ዘለንስኪ ውጊያው ከሚካሄድበት የጦር ግንባር አያሌ ሺህ ኪሎ ሜትሮች ርቆ ወደሚገኘው የዩናይትድ ስቴትስ ምክር ቤት ያደረጉት ይህ ጉዞ በጣም አስፈላጊ ጉዞ ነው። ምንም መድረክ ለዘለንስኪ በመስጠት እያደረጉ ያሉት ይህ ጉዳይ ለእኛ በጣም አስፈላጊ ነው እያሉ ነው። እዚህ ውስጥ የዩናይትድ ስቴትስ ብሔራዊ ጥቅም አለበት። በመሆኑም ዘለንስኪ ለሚናገሩትና ዩክሬናውያን እያቀረቡ ላሉት ጥያቄ ተገቢውን ትኩረት መስጠት አለብን። ትላንት ሐሙስ፣ ባይደን የዩክሬንን የአየር መከላከያ አቅም የሚያጠናክር አዲስ ወታደራዊ እርዳታ ይፋ አድርገዋል። ዘለንስኪ አንድ ዓመት ለሚጠጋ ጊዜ የዓለም መሪዎችን ድጋፍ ለማግኘት ጥረት ሲያደርጉበት የቆዩትንና አስር ነጥቦች ያለውን የሰላም እቅድ ሙሉ በሙሉ ይደግፉ እንደሆን የአሜሪካ ድምፅ አንድ የባይደንን አስተዳደር ከፍተኛ ባለስልጣን ጠይቋል። የሰላም እቅዱ እያንዳንዱ ጭብጥ በተናጥል ብትመለከተው የአገር ሉዓላዊነትና የግዛት አንድነት የምግብ ዋስትና መረጋገጥ፣ የሥነ ምህዳር ደህንነት መጠበቅ፣ እንዲሁም የኒውክሌር መሳሪያ አያያዝ ይህ የእኛን መስማማትና ያለመስማማት የሚመለከት ጥያቄ እንኳን አይደለም። እነዚህ ከተባበሩት መንግስታት ድንጋዮች ጋር የተጣጣሙ ናቸው። እናም ፕሬዚዳንት ዘለንስኪ ለተሟላ ፍታዊ ሰላም መረጋገጥ ያላቸው ራእይ ከመንግሥታቱ ድርጅት ድንጋጌዎች ጋር የጣጣመ ብቻ ሳይሆን ሰሞን ብቻ የሚጠይቅና ፍጹም ተቀባይነት ያለው ባህሪ የሚመዘንበት ጭምር ነው። ሆኖም ሰላም ከመምጣቱ በፊት የዩክሬንን ወታደራዊ እንቅስቃሴ ለማጎልበት የ24 ቢሊዮን ዶላር እርዳታ እንዲያጸድቅ ባይደን ምክር ቤቱን እየጠየቁ ነው። የምክር ቤቱ አፈ ጉባኤ ኬቪን ማካርቲ ቃል ባይገቡም የፓርቲያቸው አባላት ግን ድጋፋቸውን ገልጠዋል። ያስፈልጋቸዋል እናም ይሰጣቸዋል። ከአብላጫው አብላጫ የሆነው ህዝብ እንደሚደግፋችሁ ታውቃላችሁ ነበር ያልኩት። በሁለቱም በኩል አንዳንድ ያለመግባባት መኖራቸውን አውቃለሁ። ይሁንና ጦርነቱን ማራዘም ይህን ሊያሸንፍ አይችልም። ያንን ነው ፑቲን የሚፈልጉት። ምክንያቱም እቅዳቸው በመጨረሻው የአሜሪካ ሕዝብና የአውሮፓን ተነሳሽነት ማሳጣት ነው። እርግጥን የተራዘመ ጦርነት አያዋጣንም። ለድል የሚበቃ እቅድ መንደፍ አለብን። እናም ፈጥነን ማሳካት አለብን። ያም አንገብጋቢ ጥያቄ በነጭ ከተጌጠው የዋይት ሀውስ ቤተ መንግስት ዩክሬናውያኑ ቀድሞ መኖሪያ ማደሪያ ይሉት እስከነበረው ዛሬ ወደ ፍርስራሽነት እስከተቀየረው አካባቢ ድረስ በእኩል የሚያስተጋባ ድምፅ ነው። እስከ መቼ ድረስ በዚህ ሁኔታ መቀጠል ይቻላል የሚለው ግን ትልቁ ቁልፍ ጥያቄ ይመስላል። ክቡራትና ክቡራን አድማጭ ተመልካቾቻችን የመጀመሪያውን አጋማሽ ስርጭታችን እናገባደን ወደ ሁለተኛው አጋማሽ መዝለቃችን ነው። ለዚህ ክፍል ቀዳሚ ወደ ሆነው ቅንብርም ወስዳችኋለሁ። በአዋሽ አርባ ታስረው የቆዩ የትግራይ ተወላጅ የመከላከያ አባላት እንደተፈቱ ተገለጸ። በትግራይ ክልል ከተጀመረው የሰሜን ኢትዮጵያው ጦርነት ጋር በተገናኘ በግንቦት ወር 2013 ዓ ም ተይዘው ላለፉት ሶስት ዓመታት አዲስ ራዕይ የሚል ስያሜ ወደተሰጠው ወታደራዊ ማሰልጠኛ ካምፕ ውስጥ ታስረው የቆዩ 32 የትግራይ ተወላጅ የመከላከያ ሰራዊት አባላት የነበሩ ባለፈው ሳምንት እንደተፈቱ ገልጠዋል። በአሜሪካ ድምፅ ዘጋቢዎች የተጠናቀሩትን ዘገባዎች ኤደን ገረመው እንደሚቀጥለው ታቀርበዋለች። በትግራይ ክልል ከተጀመረው የሰሜን ኢትዮጵያው ጦርነት ጋር በተያያዘ ላለፉት ሶስት ዓመታት በአፋር ክልል አዋሽ አርባ አካባቢ በሚገኘው አዲስ ራዕይ እየተባለ በሚጠራው ወታደራዊ ካምፕ ውስጥ ታስረው የቆዩ 32 የትግራይ ተወላጅ የመከላከያ ሰራዊት አባላት ባለፈው ሳምንት ከእስር እንደተፈቱ ለአሜሪካ ድምፅ ተናግረዋል። ከመካከላቸው ለደህንነታቸው በመስጋት ስማቸውን መጥቀስ ያልፈለጉ አስተያየት ሰጪ፣ በወቅቱ ከነበርንበት ሰብስበው ወደ አዋሽ አርባ ከወሰዱም በኋላ ከመከላከያ ሰራዊት ኮብልላችኋል የሚል ክስ አቅርበውብን ፈርደውብናል ሲሉ የታሰሩበትን ሁኔታ አስረድተዋል። ከሶስት ዓመታት እስር በኋላም ባለፈው ሳምንት መፈታታቸውን ተናግረዋል። ሞቶ ሰባ አምስት ነበርን ከሞቶ ሰባ አምስታችን ወደ ሰባ አምስት አካባቢ የሚሆኑ በስም በሰንተር እየተጠሩ ለሊት ሆነ ቀን እየተጠሩ ወጥተዋል። ወደት እንደሄዱ ግን አናቅም። ሌሊት ሶስት ሰዓት አራት ሰዓት ይመጣና ና ትወጣለ፣ ሲጠራ ትወጣለ። ወደት እንደሚወስድ ግን አታቅም። አብዛኛው ሶስት አመት በቃ ከሁለት ሺህ አስራ ሶስት ጀምሮ እስከአሁነ ማለት ሁለት ሺ አስራ ስድስት መግቢያው ላይ ቋቁሞን ላይ ታስረን ነበር። ስድስት አመት አምስት አመት ከስድስት ወር አምስት አመት ከአራት ወር እንደዛ ነው። በአጠቃላይ ታስረ የነበረ ትፈርዶበት የነበረ አሁን ግን ይግባይ ከጠየቅን በኋላ ለአብዛኛው አንድ አመት ከአራት ወር፣ አንድ አመት ከስድስት ወር እስከ አንድ ዓመት ከሰባት ወር ያለ አድርጎ ነው ያወጣ። ነጻ ናችሁ ተብሎ ከሙርኮኛ ጋር ይወጣሉ። ፍርዳችሁ ጨርሳችኋል ተብሎ ይወጡማሉ። ከዛ በኋላ የመጨረሻ እኛንን የወጣ ነው ያለ ነው ወተን ወዴት ነው የምንሄደው? ምንድን ነው ትራንስፖርት የለንም። እዚህ ጋር ብዙ አመት ነው ያደረግ ነው ቤተሰብ የምናውቀው ነገር የለም። ስለዚህ የምንወጣበት የምንሄድበት ገንዘብም የለንም ስንል አዋሽ አርባ አውጥቶ ነው አውጥቶ ወደ ፈለጋችሁ ትሄዱ ብሎ በመኪናው ትሄዳል። ሌላው በተመሳሳይ ምክንያት ስማቸውን ያልጠቀሱ አስተያየት ሰጭም በግንቦት ወር ሁለት ሺህ አስራ ሶስት አመተ ምህረት ከያለንበት ሰብስበው ወደ አዋሽ አርባ ሲወስዱን የአስራ አምስት ቀናት ስልጠና ወስዳችሁ ትመለሳላችሁ ብለውን ነበር ሲሉ ያወሳሉ። ውጊያው እየተፋፋመ ሲመጣ ግን ሁኔታው ተቀይሮ በነሐሴ ወር 2013 ዓ ም ላይ በኮብላይነት ተከሰን ተፈረደብን፣ ይላሉ ሳምንት በፊት ፍርዳቸውን ጨርሰው እንደተለቀቁ የገለጹት አስተያየት ሰጪው ሌሎች ስድስት ጓዶቻቸው ግን አሁንም እዚያው በስቃይ ላይ እንደሚገኙ አመልክተዋል። ሰዎች እስካሁን ምንም ነጻም አልተባሉም፣ ወደ ቤታቸው ማሄድም ቢያንስ እዚያ ነው ማረሚያ ቤት ያለ። ያ ማረሚያ ቤት ደግሞ በጣም መጥፎ ማረሚያ ቤት ነው። በጣም ብዙ በሽታ ሚያስ ማረሚያ ቤት ሙኳት አለው። በተለይ ቤት ነው እና አስቸጋሪ ነው። በጣም የሌለ በሽታ ነው እዚያ የምትወጣው ከዛ ግብ ከዛ ግቢ ማለት ነው እና የነዛ ሰዎች በቃ የሚመለከተው አካል ካለ ቢያያቸው ችግር ላይ ስለሆነ ቢያያቸው የሚል ሀሳብ ነው ያለኝ። ሁማን ራይትስ ፈርስት የተባለው ኢትዮጵያዊው የመብት ተሟጋሽ ድርጅት የሕግ ባለሙያ አቶ መብርሂ ብርሃነ በአዋሽ አርባ ታስረው ከቆዩት የትግራይ ተወላጅ መከላከያ አባላት ውስጥ የተወሰኑት እንደተፈቱ ለአሜሪካ ድምጽ ገልጸዋል። የተፈቱት በተለይ በአዋሽ አርባ የነበሩ ናቸው። ነገር ግን እስሩ የነበረው በተለያዩ የሀገሪቱ ክፍሎች በአርባ ምንጭ አካባቢ፣ በሀዋሳ አካባቢ እና በሌሎች የሀገሪቱ ክፍሎች ስለነበረ እነዚህ የተለቀቁት ያው ቮይስ ኦፍ አሜሪካ የሂማን ራይትስ ፈርስት እና ሌሎች አካላትን መሰረት በማድረግ ነው እና ለዚህ ማመስገን እንፈልጋለን። ከዚህ በተጨማሪ እንግዲህ አሁንም ያለምንም እና ያለምንም የወንጀል ጥርጠራ ታስረው የሚገኙ ሰዎች እንዳሉ ከእስር ከተለቀቁ እና ሂውማን ራይትስ ፈርስት ካናገራቸው የተወሰኑ ሰዎች ለመረዳት ተችሏል ማለት ነው። ስለሆነም አሁንም የፌዴራልና የትግራይ ጊዜያዊ አስተዳደር በፊትደራው ስምምነት መሰረት ያለምንም ወንጀል ለረዥም ጊዜ ታስረው የሚገኙት የትግራይ ተወላጅ የመከላከያ አባላት እንደዚሁም ሌሎች ሲቪል ተወላጆች እንዲሰጡ ግፊት ማድረግ ይኖሩባቸዋል። የመከላከያ ሰራዊት አባላቱ ታስረው በቆዩባቸው ሶስት ዓመታት የተለያዩ የመብት ጥሰት እንደተፈጸመባቸው የተናገሩት አስተያየት ሰጪዎቹ ደርሰውብናል ከሚሏቸው በደሎች መካከል ድብደባና የሕክምና እጦት እንደሚገኙባቸው ዘርዝረዋል። ዱላና ራብ ነው የሚጎድለው። በቃ እንዳትኖር ማ ያደርግት እንደዛ ነበር። በራብ ነው በአብዛኛው ብዙ ሰው ነበረ። በራብ ደማነስ ያገጠመዋለ የተለያዩ በሽታ የነበረባቸው ህክምና ሳያገኙ የቀራሉ፣ ሞተዋል። ወደ ሀያ ምናምን ይሆናል። በአብዛኛው በቃ ሁኔታው ዱላ ነው በቃ። ሌላው አስተያየት ሰጭም በምግብ አቅርቦት አድሎ ይፈጸምብን ነበር። የታሰርንበት የካምፑ እስር ቤትም በእጅጉ የተጨናነቀ ስለነበረ ለተለያዩ በሽታዎች ተዳርገናል በማለት ያስረዳሉ። በቃ በትግራይ ተወላጅ ላይ የነበረው አመለካከት በጣም ወጥፍ ነው። እንደ አውሬ ነው የምንታየው የነበረው አሁን ለምሳሌ ከሁለት ሺ አስራ አራት ምናምን በነበረው ሁኔታ ያው ከቡላቸዋል ተብለው የመጡ የሌላ ብሔር ተወላጆቹም ነበሩ እና እነሱም ተስፈረዘባቸው እና ከዛ አንድ ቤት ላይ ነበር የገባ ነው። አንድ ቤት ላይ የኖር የሁለታችን አመጋገብ ግን የተለያየ ነበረ። የነሱ የተለያየ አይነት ወጥ ሲበላ ነበር። እኛ ግን አምስት ዳባ አድርገው ሽሮ ብቻ ነበር ሲያስበሉን የነበሩት። በጣም ወደ የደማነስ ምናምን ነገር ነበር። ሌላ ብሽቶች ነበሩ። በማይረባ በደም ማነስ ብዙ ሰው ሞተዋል፣ እኛ ጋር ማለት ነው። ብዙ ሰው ሞተዋል። በጣም ከባድ ነው። ውሃ ራሱ ውሃ አታገኝም። ውሃ ለገላ ለመታጠብ ራሱ ውሃ ራሱ ብዙ አታገኝም። እዛ አሁን እዛ ላይ ቲቪ የታመመ አለ። ጉንፋን ጉንፋንም አለ። ቀላል ከሆነ ጉንፋን አለን ግን ና የታመመና ያልታመመ አንድ ቤት መተኛ ማት ከባድ ነው። ወደ ማስልጠኛ ካምፖ እስር ቤት ሲገቡ ብዛታቸው አንድ መቶ ሰባ አምስት እንደነበረ አስተያየት ሰጩ አውስተው ከተወሰነ ቆይታ በኋላ ግን በቀንና በምሽት ከመካከላቸው እየተጠሩ የተወሰዱ ከሌተናል ኮሎኔል እስከ ሃምሳ አለቃ ማዕረግ ያላቸው ወታደሮች እስካሁን የደረሱበት እንደማይታወቅ ገልጸዋል። ስለ እነርሱም በወቅቱ ጠባቂዎቹን እንደጠየቁና ወደየት እንደተወሰዱ አናውቅም የሚል ምላሽ እንደሰጧቸውም ተናግረዋል። የሚመለከታቸው አካላት መድረሻቸው ያልታወቀውን ጓደኞቻቸውን ሁኔታ ለቤተሰቦቻቸው እንዲያሳውቁም ተማጽነዋል። ስልኩ እንኳን አይፈቀደብም። በስልኩ እንኳን ለቤተሰብ ዓለም የሚኖሩበት ህይወት ቢፈጠርባቸው ነው። በህይወት ካሉም ድምፃቸውን ሊሰማ ናቸው። ከሌሉም ደግሞ ሙተዋል ተብሎ ለቤተሰባቸው ሞርገኑ እንዲረግ ቢደረግ ነው። ከእስር መለቀቃቸውን የገለጹት አስተያየት ሰጩ ተወስደው አልተመለሱም ሲሉ በቁጥር የጠቀሷቸውን የመከላከያ ሰራዊት አባላት በተመለከተ ከሌላ አካል ማረጋገጥ አልተቻለም። በተለይም በኢትዮጵያ መንግስት በኩል ጉዳዩ ይመለከታቸዋል የተባሉ የተለያዩ መስሪያ ቤት ቃል አቀባዮችን ለማግኘት ሞክረን አልተሳካልንም። ሂውማን ራይትስ ፈርስት በቅርቡ ለአሜሪካ ድምጽ በሰጠው አስተያየት በጦርነት ወቅት በተለያዩ የአማራ ክልል አካባቢዎች የታሰሩ ንጹ ብዙሀን የትግራይ ተወላጆችና ህጋዊ የዳኝነት አካሄድም ባልተከተለ መንገድ ተከሰው የተፈረደባቸው የትግራይ ተወላጅ የመከላከያ ሰራዊት አባላት በፕሪቶሪያው የሰላም ስምምነት መሰረት መፈታት ሲገባቸው አሁንም በእስር ቤቶች ውስጥ እንደሚገኙ ማረጋገጡን ገልጾ ነበር በወታደራዊ ፍርድ ቤቶች የተፈርዶባቸው በእስር ላይ ይገኛሉ ከተባሉት የትግራይ ተወላጅ የመከላከያ ሰራዊት አባላት መካከልም በአዋሽ አርባ አካባቢ በሚገኘው ወታደራዊ ካምፕ ውስጥ የነበሩ ሀምሳ እስረኞች በረሃብና በህክምና እጦት ምክንያት በከፍተኛ ችግር ላይ እንደነበሩም ድርጅቱ አስታውቆ ነበር ህጋዊ የዳኝነት አካሄድን ባልተከተለ መንገድ በወታደራዊ ፍርድ ቤቶች የተፈረደባቸው የትግራይ ተወላጅ የመከላከያ ሰራዊት አባላት አሁንም በልዩ ልዩ እስር ቤቶች ውስጥ እንደሚገኙ ያስታወቀው ሂዩማን ራይትስ ፈርስት ብዛታቸው በሺዎች እንደሚቆጠር ገልጿል። የተቋሙ የህግ ባለሙያ አቶ መብሪሂ ብርሃነ ይህ አይነቱ አያያዝ ህገ ወጥ እንደሆነ ተችተዋል። በዓለም አቀፍ ስምምነቶች ኢትዮጵያ ባጸደቀቻቸው፣ እንደዚሁም በኢትዮጵያ ህገ መንግስት እና በሌሎች ህጎች በወታደራዊ ሁን በሲቪል ሰው ያለምንም ክስና ቅጠራ ለረጅም ጊዜ ማሰር ህገ ወጥ እንደሆነ ነው ተደንግጎ የሚገኘውና እነዚህ በተለያዩ የሀገሪቱ ክፍሎች የሚገኙት የትግራይ ተወላጆች ለማስፈታት ከሚመለከታቸው አካላት ጋር በመነጋገር የምንቀጥል ነው የሚሆነው። ስለ ታሳሪዎቹ ጉዳይ የመብት ተሟጋች ተቋሙ ለፌዴራል አቃቤ ሕግና ለፍትህ ሚኒስቴር ማስታወቁን የጠቀሱት የተቋሙ የህግ ባለሙያ አቶ መብርሄ ብርሃነ እስካሁን ድረስ በእስር ላይ የሚገኙ የትግራይ ተወላጅ የመከላከያ ሰራዊት አባላት በአስቸኳይ እንዲፈቱ ለሚመለከታቸው አካላት በድጋሚ ጥሪ አቅርበዋል። የትግራይ ክልል ጊዜያዊ አስተዳደር በበኩሉ እስረኞችን የመፍታት ጉዳይ በፕሪቶሪያው የሰላም ስምምነቱ መሰረት እየተፈጸመ እንዳልሆነ ገልጾ በእስር ላይ ስለሚገኙት የሰራዊት አባላት ከሚመለከታቸው አካላት ጋር ውይይት እናደርጋለን ብሏል። ከዚህ ቀደም በተመሳሳይ ጉዳይ ላይ ያነጋገርናቸው የጊዜያዊ አስተዳደሩ የጽህፈት ቤት ኃላፊ አቶ አማንኤል አሰፋ ተከታዩን ምላሽ ሰጥተውን ነበር። ባለስልጣናት ግንኙነት ይደረጋል፣ ንግግር ይደረጋል። ዜጎችን በሚመለከት ደግሞ ከፍት ሚኒስተር ጋር በተደጋጋሚ ግንኙነት ተደርገዋል፣ ውይይት ተደርገዋል። ስለዚህ እነሱ የሚሉት እነዚህ ሰዎች በስራሱ ይፈታሉ ነው። የተፈረደባቸው ሰዎች በይቅርታ መልክ፣ ያልተፈረደባቸው ሰዎች ደግሞ ክሳቸውን በማቋረጥ ክሳቸውን በማንሳት ይፈታሉ የሚል ቃል ነው የሚሰጠን ሁሌ። ግን አተገባበሩ ላይ አተዳጠሙ ላይ በጣም ከፍተኛ ችግር አለበት የፕሪቶሪያ አግሪመንት በሚመለከት ያልተፈጸሙ ጉዳዮች አሉ። በጣም ብዙ ጉዳዮች አሉ። አንዱ ላይ መውሰድ ትችላለ አንዱ ጉዳይ ነ አቶ አማኑኤልን ዛሬ በድጋሚ ለማነጋገር ብንሞክርም ስልካቸው ስለማይነሳ ልናገኛቸው አልቻልንም። በአዋሽ አርባ ወታደራዊ ማሰልጠኛ ካምፕና በሌሎች አካባቢዎች አላግባብ ታስረዋል ስለተባሉት የትግራይ ተወላጅ የሰራዊት አባላት በእስር ቤቶች ውስጥ ይፈጸማሉ ስለተባሉት የሰብአዊ መብቶች ጥሰትና ያሉበት አይታወቅም ስለተባሉት ሰዎች ጉዳይ አስመልክቶ ከኢትዮጵያ መከላከያ ሚኒስቴር የሕዝብ ግንኙነት ኃላፊ ኮሎኔል ጌትነት አዳነ የእጅ ስልክ ላይ ደውለን ምላሽ ለማግኘትም አልቻልንም። የደህንና ዘገባዎችን ያጠናቀሩ ዘጋቢዎቻችን እናመሰግናለሁ የመጨረሻው ዘገባ የደንበል ሀይቅ በኦሮሚያ ክልል ምስራቅ ሸዋ ዞን ከሚገኙ ሀይቆች መካከል ትልቁ ቢሆንም እስካሁን የተፈጥሮ ሀብት አቅሙን ያገናዘበ የልማት ስራ አልተከናወነበትም ይላሉ ነዋሪዎች የባቱ ከተማ ባህልና ቱሪዝም ቢሮ በበኩሉ ታዲያ የደንበል ሀይቅ እምቅ የተፈጥሮ ሀብት እንዲለማ ስራ ይዣለሁ ነው የሚለው ገልሞ ዳዊት ነው ያጠናቀረው የድንብል ሐይቅን የባቱ ከተማ ውበት እያሉ ይጠሩታል የከተማዋ ነዋሪዎች። በውስጡ አምስት ደሴቶችን የያዘውና በሁለት ዞኖች መካከል የሚገኘው ይሄው ግዙፍ የውሃ አካል ለነዋሪዎቹ በቱሪዝም በሃይማኖታዊ ቦታነትና በትራንስፖርት ዘርፍ ሰፊ አገልግሎት እየሰጠ እንደሆነ ካፕቴን አቡ ይናገራል። አቡ ሐይቁን ለመጎብኘት ለሚመጡ ሰዎች የትራንስፖርት አገልግሎት ይሰጣል። ሰንበት ለማን ነምን ለማን ይሮባ ብዙ ጊዜ ቅዳሜና እሁድ በጎብኚዎች ብዛት እረፍት አናገኝም። በሌሎች ቀናትም እንዲሁ አልፎ አልፎ እንግዶች ይመጣሉ። በአሁኑ ጊዜ ያለው የኑሮና የጸጥታ ሁኔታ ስራውን ቢያቀዘቅዘውም ቅዳሜና እሁድ የሚመጣው ጎብኚ ግን እንዳለ ነው። የደንብ ላይቅ ከሚሰጠው የትራንስፖርት አገልግሎት በተጨማሪ በሚሰጠው የአሳ ምርቱም ይታወቃል። ሐይቁ ለባቱ ከተማና ለአካባቢው ማህበረሰብ የዓሳ ምርት ምንጫቸው ነው። በአባዩ ሸካ መሸትሸት ሲል ዓሳ ለመጥመድ መረቡን ሲያዘጋጅ ነበር ከሐይቁ ዳር ያገኘውት። ስራውን ወደ ማታ ነው የምንጀምረው። መጀመሪያ መረባችንን ከባህሩ ላይ እንጥላለን። ከዚያ በኋላ ያጠመድነውን አሳ መሰብሰብ ነው። ስራው ጥሩ ነው፣ ያስደስታል። ከሐይቁ አራት አይነት አሳ ነው የምናጠምደው። ትልቁን አሳ አንዱን በ30 ብር ሂሳብ ነው የምንሸጠው። አነስ ያሉትን ደግሞ በኪሎ 100 ብር እንሸጣቸዋለን። ይኸው ኑሯችንን በዚህ መልኩ ነው የምንገፋው። በደንብ በምንሰራበት ቀን ከ500 እስከ 1000 ብር እናገኛለን። ሥራው ብዙም አይከብድም። ወጀብ ሲነሳ ወደ ጠርዙ ተጠግተን እናጠምዳለን። ጋብ ሲል ደግሞ ውስጥ ጠጋ እንልና እንቀጥላለን። የሁለት ልጆች አባት መሆኑን የተናገረው ባቤ ቤተሰቡን የሚያስተዳድረውና ልጆቹን የሚያስተምረው ከዚህ ሥራ በሚያገኛት አነስተኛ ገቢ እንደሆነ ተናግረዋል። ስለ ሐይቁ ሀብቶች ምንነት የሚናገሩት የባቱ ከተማ ባህልና ቱሪዝም ጽሕፈት ቤት ኃላፊ አቶ አማን እደው በበኩላቸው ደንበል የአምስት ደሴቶች ባለቤት መሆኑ በአካባቢው ልዩ ያደርገዋል ይላሉ። ድባ አፉሪፍ አፉርተማት ከኔን ንጀዱዳ ስፋቱ ከአራት መቶ ኪሎ ሜትር ስኩዌር በላይ ይሆናል። አምስት ደሴቶችም አሉት። ከአምስቱ ደሴቶች በተጨማሪ አዕዋፋት ብቻ የሚያርፉበት ደሴትም አለው ሐይቁ። እሱም የወፎች ደሴት ይባላል። በደንበል ሐይቅ ከሚገኙ ደሴቶች መካከል ትልቁ ቱሉ ጉዶ የሚባለው ነው። ሌሎቹ ደግሞ ቱሉ ፉልዱሮ፣ ቱሉ ደደቾ ቱሉ ገሊላና ቱሉ ደብረሲና ይባላሉ። ከነዚህ ደሴቶች ሁሉ ቱሉ ጉዶ የሚባለው ደሴት ላይ ብዙ ሰው ይኖራል። በዚህ ሀይቅ ላይ የትራንስፖርት እንቅስቃሴም አለ። በተለይ በቱሉ ጉዶ ደሴት ላይ የሚኖሩት ሰዎች ወደ ባቱ መጥተው ተገበያይተው ይመለሳሉ። ከዚህ ካለንበት ቦታ ተነስተን ቱሉ ጉዶ ለመድረስ ከሶስት ሰዓት በላይ ይፈጃል። በሐይቁ ደሴቶች ላይ የተለያዩ ጎሳዎች እንደሚኖሩ የገለጹት አቶ አማን ከ200 በላይ የአእዋፍ ዝርያዎች እንዳሉትም ተናግረዋል። ጎሳ እሳኒትን ገረ ዲበላማ ኦሊቱ ሳ ከኒን ኬሳ አሞ ጎስቲ አስቆፈረት አርጋም ብቻ ጅር እድዮ ብራት አርግና ሲአርገቱ ጅራ ይችላል። ከ200 በላይ የአእዋፍ ዝርያዎች እዚህ ይገኛሉ። ከነዚህ ውስጥ በደንበል ሐይቅ ብቻ የሚገኙ አሉ። ከዚህ ወደ አብጃታ ሐይቅና ወደ ተለያዩ ሀገራት የሚሰደዱ አእዋፋትም አሉ። እናም እነዚህ አእዋፋት

ከአምስት ወር በፊት የጥምቀትን በዓል እዚህ አክብረን ነበር። ያኔ ይህ የቆምኩበት ቦታ አሸዋና አፈር ብቻ ነበር። አሁን ግን ለምቶ ይህን መስሏል። ይህ ሥራ የአካባቢውንም ኢኮኖሚያዊ እንቅስቃሴ አሻሽሏል። በደንበል ሐይቅ ጠረፍ ላይ የተሰሩ የኢንቨስትመንት ሥራዎችን ያነሳ እንደሆን ከዚህ በፊት ምንም አልነበረም። ይህን ፕሮጀክት በ2015 ዓ ም ስንሠራ ዓላማችን መጀመሪያ ለአካባቢው ነዋሪ ምቹ ሁኔታን መፍጠር ነው። ሁለተኛው ግብ ደግሞ የጎብኚ ፍሰትን መጨመር ነው። በኢንቨስትመንት ፈቃድ ረገድ ካየነው ባለፈው ዓመት ለ15 ባለሀብቶች ፈቃድ ተሰጥቷል። ይህ ደግሞ ከተማዋ በ60 ዓመታት ውስጥ አይታው የማታውቀው አሀዝ ነው። አቶ ማን የደንበል ሐይቅ ለትራንስፖርት አገልግሎትም ትልቅ አቅም ያለው በመሆኑ መንግስት፣ በዘርፉ መሰማራት ለሚፈልጉ ባለሀብቶች ለማበረታታት እየሰራ እንደሆነም ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ባቱ ደንበል ገልሙን ለደንበል ሐይቅ ዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን ለዛሬ አርብ ምሽት ያሰናዳናቸውን ቅንብሮችና ዘገባዎችንም በዚሁ ማጠናቀቃችን ነው። ነገ ቅዳሜ ምሽት ከምሽት ሶስት ሰዓት ላይ ከልዩ ልዩ ወቅታዊ ዘገባዎችና ቅንብሮች ጋር እንመልሳለን። ያስተናገድኳችሁ አሉላ ከበደ ከአቀናባሪዋ ብርሃን ኃይሉና ከተቀሩ ባልደረቦች ጋር በዚሁ የተሰናበትን። ነገ እንገናኝ። በእኔ በኩል ሰላም፣ ደህና እደሩ። Ibibu <laughs>